Agarinya Report. አሜሪካ በአማራ ክልል እየተባባሰ ያለው ግጭት አሳሳቢ ነው አለች። ይህንን ያሉት የአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከጠቅላይ ሚኒስትር አብይ አህመድ ጋር በስልክ በተወያዩበት ወቅት ነው ተብሏል። በዚህም ብሊንከን ኢትዮጵያ ችግሮቿን በፖለቲካዊ ንግግር መፍታት እንደሚገባት ለጠቅላይ ሚኒስትር አብይ አህመድ እንደነገሯቸው የአሜሪካ የውጭ ጉዳይ ሚኒስቴር ቃል አቀባይ ማቲው ሚለር ባወጡት መግለጫ አንስተዋል። አሜሪካ ከአንድ አመት በላይ ያስቆጠረው የመንግስት የጸጥታ ኃይሎችና የፋኖ ታጣቂዎች ውጊያ እንዲቆም በተደጋጋሚ ጥሪ ያቀረበች መሆኑ ይታወሳል። ሌላው ብሊንከንና ጠቅላይ ሚኒስትር አብይ አህመድ በስልክ ውይይታቸው የመከሩበት የተባለው ጉዳይ የሁለት ዓመቱን የትግራይ ጦርነት ለማስቆም በፕሪቶሪያ የተፈረመው የሰላም ስምምነት ጉዳይ ነው። ዋሽንግተን የፕሪቶሪያው ስምምነት ሙሉ በሙሉ እንዲተገበር ድጋፏን እንደምትቀጥል ብሊንከን ማረጋገጣቸውን ያስታወቁት ማቲ ሚለር በስምምነቱ አፈጻጸም ዙሪያ ከጠቅላይ ሚኒስትር አብይ አህመድ ጋር መምከራቸውን ጠቁመዋል። የአሜሪካ የውጭ ጉዳይ ሚኒስቴር ከዚህ ቀደም ባወጣቸው መግለጫ በትግራይ የጥይት ድምፅ መጥፋቱንና የተቋረጡ አገልግሎቶች ዳግም መመለሳቸውን በማድነቅ ተፈናቃዮች ወደ ቀያቸው የመመለስና ሌሎች የስምምነቱ መሰረታዊ ጉዳዮች አፈጻጸም እንዲፋጠን መጠየቁ ይታወሳል። ከቀናት በፊት ሁለት ዓመት የደፈነው የፕሪቶሪያ ስምምነትና አፈጻጸሙ የኢትዮጵያ ፌዴራል መንግስትና ህወሀትን ሲያወዛግብ መቆየቱ ይታወሳል። አሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከጠቅላይ ሚኒስትር አብይ አህመድ ጋር በስልክ ሲወያዩ በወቅታዊው የምስራቅ አፍሪካ ውጥረት ዙሪያም መነጋገራቸው ተገልጿል። mm -hmm. ኢትዮጵያ ለደቡብ ሱዳን ከ700 ሚሊዮን ዶላር በላይ ብድር ፈቀደች። ይህም በ10 ዓመት ተከፍሎ የሚጠናቀቅና አመላለሱም በካሽ ወይም በድፍድፍ ሊሆን ይችላል ተብሏል። የሕዝብ ተወካዮች ምክር ቤት ሰሞኑን ካጸደቃቸው ረቂቅ አዋጆች መካከል ይህ የኢትዮጵያ መንግስት ለደቡብ ሱዳን 738 ሚሊዮን 246159 የአሜሪካን ዶላር ብድር ለማቅረብ ያደረገው ስምምነት አንዱ ነው። ብድሩ ኢትዮጵያና ደቡብ ሱዳንን በመንገድ ለማስተሳሰር የሚውል ሲሆን በዋናነትም ከኢትዮጵያ ድንበር አንስቶ ወደ ደቡብ ሱዳን እስከ 220 ኪሎ ሜትር የሚዘልቅ ነው። ስምምነቱ የአምስት ዓመት የችሮታ ጊዜን ጨምሮ በ10 ዓመት የሚመለስ ሲሆን የ4 በመቶ ወለድ የሚታሰብበት መሆኑ ተጠቅሷል። ብድሩ የሚመለሰው በካሽ ወይም በድፍድፍ ነዳጅ ሲሆን ተበዳሪው ሀገር በድፍድፍ ነዳጅ የሚመልስ ከሆነ በራሱ ወጪ እስከ ፖርት ሱዳን ድረስ የማቅረብ ግዴታ ተጥሎበታል። በደቡብ ሱዳን ድንበር ውስጥ የሚገነባው 220 ኪሎ ሜትር መንገድ በኢትዮጵያ ተቋራጮችና አማካሪዎች እንዲከናወን በ ሁለቱ ሀገራት ከስምምነት መደረሱም በአዋጁ ተጠቅሷል። የህዝብ ተወካዮች ምክር ቤትም በኢትዮጵያ መንግስትና በደቡብ ሱዳን መካከል የተደረገውን የብድር ስምምነት በአንድ ድምፀ ተአቅቦ በአብላጫ ድምፅ አጽድቋል። ለኢትዮጵያ ንግድ ባንክ እዳ መክፈያና ና ካፒታል ማሳደግ የሚውል 900 ቢሊዮን ብር ዋጋ ያለው ቦንድ ለሽያጭ ሊቀርብ ነው። ገንዘብ ሚኒስቴር 900 ቢሊዮን ብር ዋጋ ያለው የመንግስት እዳ ሰነድ ቦንድ እንዲያወጣ የሚፈቅድ የአዋጅ ረቂቅ ለፓርላማ ቀርቧል። ገንዘቡ የመንግስት የልማት ድርጅቶች ከኢትዮጵያ ንግድ ባንክ ተበድረው ያልከፈሉትን እዳ ለመክፈልና ለባንኩ ካፒታል ማሳደግ የሚውል ነው ተብሏል። ሰሞኑን በተካሄደው የህዝብ ተወካዮች ምክር ቤት መደበኛ ስብሰባ ላይ የቀረበው ይህ አዋጅ የመንግስት እዳ ሰነድ የሚል ስያሜን ያዘ ነው ተብሏል። አዋጁን ማውጣት ያስፈለገው የኢትዮጵያ ንግድ ባንክ ያለበትን ከፍተኛ ዕዳ በባንኩ የፋይናንስ ገጽታ ላይ ከፍተኛ ተጽዕኖ ስላስከተለ መሆኑ በረቂቅ አዋጁ ላይ ተጠቅሷል። የኢትዮጵያ ንግድ ባንክ ለመንግስት ልማት ድርጅቶች ካበደረው ውስጥ እስካሁን ያልተሰበሰበ የገንዘብ መጠን ከ845.3 ቢሊዮን ብር በላይ መሆኑ ተገልጿል። የልማት ድርጅቶቹ ብድሩን ከመንግስታዊ ባንክ የወሰዱት ለተለያዩ የሜጋ ፕሮጀክቶች ማስፈጸሚያ በሚል መሆኑም ተጠቅሷል። ከመንግስት የልማት ድርጅቶች ውስጥ ያልተከፈለ ከፍተኛ ብድር ያለበት የኢትዮጵያ መብ ኤምራት ኃይል ኮርፖሬሽን ሲሆን ኮርፖሬሽኑ ለኢትዮጵያ ንግድ ባንክ መክፈል ይገባው የነበረው ብድር ከነወለዱ 191.79 ቢሊዮን ብር እንደሆነ አዋጁን ለማብራራት በቀረበው ሰነድ ላይ ተጠቅሷል። ከመንግስት ተቋማት መካከል ባልተከፈለ ከፍተኛ የብድር መጠን ሁለተኛ ቦታን የያዘው የኢትዮጵያ ስኳር ኮርፖሬሽን ነው። የኢትዮጵያ አየር መንገድ በአፍሪካ የመጀመሪያ የሆነውን አውሮፕላን ተረከበም። የኢትዮጵያ አየር መንገድ በአፍሪካ የመጀመሪያ ነው የተባለለትን ኤርባስ ኤ 351 1000 አውሮፕላን ተረክቧል። አዲስ አበባም አርፏል። በርክክብ ስነስርዓቱ ስርዓቱ ላይም በርካቶች ተገኝተዋል። የላቅ አገልግሎት መስጠት የሚያስችል ቴክኖሎጂ ተገጥሞለታል የተባለው አውሮፕላኑ በአየር መንገዱ ምድረ ቀደምት ወይም ኢትዮጵያ ላንድ ኦፍ ኦሪጂንስ የሚል ስያሜ ተሰጥቶታል። በአፍሪካ የመጀመሪያው ይህ አውሮፕላን ኤ 351 ሺህ አውሮፕላን በ400 መቀመጫዎች ያሉት ነው ተብሏል። አየር መንገዱ እንደ አውሮፓውያን አቆጣጠር በ2035 በዓመት 67 ሚሊዮን መንገደኞችን በማጓጓዝ 25 ቢሊዮን ዶላር ዓመታዊ ገቢ ለማግኘት እየሰራ ይገኛል። በአሁኑ ወቅትም ባሉት 147 አውሮፕላኖች 139 ዓለም አቀፍና 22 የአገር ውስጥ በረራ መዳረሻዎችን እየሸፈነ እንደሚገኝም ተገልጿል። አውሮፕላኑ ከፈረንሳይ ኢትዮጵያ ገብቷል። አዲስ አበባ ዩኒቨርሲቲ የብሪክስ ሀገራት ዩኒቨርሲቲዎች ማህበር መስራች አባል መሆኑ ተገለጸም። ዩኒቨርሲቲ የብሪክስ ሀገራት ዩኒቨርሲቲዎች ማህበር መስራች አባል መሆኑን በይፋ አስታውቋል። የአዲስ አበባ ዩኒቨርሲቲ ሩሲያ፣ ህንድና ብራዚልን ጨምሮ ከብሪክስ ሀገራት ዩኒቨርሲቲዎች ጋር በመሆን በጣምራ የብሪክስ ሀገራት ዩኒቨርሲቲዎች ማህበርን በመመስረት የመጀመሪያ የምስራቅ አፍሪካ ሀገር ዩኒቨርሲቲ መሆኑን ጠቅሷል። አራቱ የብሪክስ ሀገራት ዩኒቨርሲቲዎች የመሰረቱት ማህበር በትምህርት በዲፕሎማሲ፣ በጥናትና ምርምር እንደዚሁም በፈጠራ ስራ በጋራ መስራት የሚያስችላቸው እንደሆነ ፕሮግራም ተጠቁሟል። የአዲስ አበባ ዩኒቨርሲቲ በአዲሱ የራስ ስትራቴጂክ እቅዱ መሰረት አጋርነትና ዓለም አቀፋዊነትን አቀፋዊነትም በትኩረት እየሰራበት እንደሚገኝም ባሰፈረው መረጃ ገልጿል። የሲቪል አቪዬሽን ባለስልጣን አውሮፕላኖች ቦሌ ዓለም አቀፍ አውሮፕላን ማረፊያ ላይ በጭጋጋማ የአየር ሁኔታ ውስጥ እንዲያርፉ የሚያስችል ዘመናዊ መሳሪያ እየተከለ መሆኑን ተናገረም። እስካሁን ባለው የቴክኖሎጂ ውስንነት ሳቢያ ቦሌ አውሮፕላን ማረፊያ አካባቢ ጭጋጋማ የአየር ሁኔታ ሲኖር አውሮፕላኖች ወደ ጎረቤት ሀገራት ወይም ወደ ሌሎች የሀገር ውስጥ አውሮፕላን ማረፊያዎች ሄደው ለማረፍ ሲገደዱ መቆየታቸውን ጠቅሷል። ባለፈው ክረምት ብቻ ወደ ቦሌ ዓለም አቀፍ አውሮፕላን ማረፊያ ያቀኑ አርባ ያክል አውሮፕላኖች በጭጋጋማ የአየር ሁኔታ ሳቢያ ማረፍ ሳይችሉ እንደቀሩ የአገር ውስጥ መገናኛ ብዙሃን ዘግበዋል። አዲሱ ቴክኖሎጂ በመጪው ክረምት ወደ አገልግሎት ይገባል ተብሎ እንደሚጠበቅና ይህንን ችግር እንደሚቀርፍም ተገልጿል። በመጨረሻም የድምፃዊ ጥላውን ገሰሰ አልባሳትና ቁሳቁስ ለይታ ሊቀርቡ ነው። የድምፃዊ ጥላውን ገሰሰ አልባሳትና ቁሳቁስ ትውልድ እንዲያየው በአዲስ አበባ ዩኒቨርሲቲ ጥናትና ምርምር ተቋም ጥቅምት 29 ቀን 2017 ዓ ም በክብር ይቀመጣል ተብሏል። በእለቱም የአርቲስቱ ቤተሰቦች፣ አድናቂዎችና ሌሎች እንግዶች እንደሚገኙ የድምፃዊ ጥላውን ገሰሰ የመታሰቢያ ዝግጅት አስተባባሪ ኮሚቴ ለአገሪቱ መገናኛ ብዙሀን አስታውቋል። ታሪካዊ የሆኑና በትውልድ ቅብብሎች ውስጥ ህያው ሆነው እንዲኖሩ ከድምፃዊ ቤተሰቦች የተሰበሰቡ ግንባሳትና ቁሳቁሶችንም አዲስ አበባ ዩኒቨርሲቲ ተረክቦ ለእይታ እንዲበቃ በባለቤትነት ያስተባብራል ተብሏል። ድምፃዊ ጥላሁን ገሰሰን የሚያስታውስ የፎቶ አውደ ርዕይ እና ስራዎቹ በዕለቱ ለታዳሚያን ይቀርባሉ ተብሏል። ሀገርኛ ሪፖርት